መስከረም 13 ቀን በሐጂ ጸሎት ላይ ሳሉ በሳውዲ አረቢያ በደረሰ መገፋፋትና መጨናነቅ በደረሰው አደጋ ከሞቱትና ከቆሰሉት መካከል 13 ኢትዮጵያውያን እንዳሉበት የገለጹት ሐጂ መሐመድ አሚን የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ናቸው። ሊቀጥሉት የሞቱትን ሁለት ኢትዮጵያውያን ጨምሮ የሟቾች ቁጥር አስራ ሶስት መሆኑ ተረጋግጧል። የሐጂ መሐመድ ድምፅን ነው የሰማነው። ለድምፁ ጥራት ይቅርታ እንጠይቃለን። ከኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት የውጭ ሀገር ኢትዮጵያውያን ሙስሊሞች አስተባባሪ ኢማም ሼክ ሳልሀዲን ወዚር መስመር ላይ ይገኛሉ። እንደምናመሹ ሐጂ በጣም ደህና ነኝ። አቶ ሄኖክ በቅድሚያ እንግዲህ ይሄ እንግዲህ በእስልምና ቅዱስ በሆነው ስፍራ በደረሰው አደጋ እናዝናለን የኢትዮጵያውያኑን ሁኔታ እንግዲህ ከሐጂ መሐመድ አሚን አንደበት ሰምተናል እስኪ ዝርዝር መግለጫ ይስጡን ምንድን ነው የተፈጠረው ያለው ሁኔታ የማጣራት ሂደቱ ምን ይመስላል ብስሚላህ ራህማን ራሒም በመጀመሪያ ለዚህ ላልታሰበው ላልተጠበቀው ለሞት ለተዳረጉት ኢትዮጵያውያን ሙስሊሞች ከልብ ከልብ የጥልቅ ሀዘን ተሰምቶናል የምክር ቤቱን ፕሬዚዳንት ይህንኑ መደግት ነው ያስተጋቡት ለቤተሰቡም ከፍተኛ መጽናናትን እና ጸሎትን ተመኝተዋል። እኛም እየተመኘን ነው። በእውነቱ የተከሰተው በእኛ ኢትዮጵያውያን ሙስሊሞች ብቻ ሳይሆን እጅግ በጣም ብዙ ሀገሮችን ያካተተ ትራጂዲ ነው። መንስኤዎቹ አሁንም ፉሊ ጥራት በስጌድ እየተደረገ ነው። አንዱ በጣም ከፍተኛ ሙቀት እንደነበረና ኮንቮዮች የሚሄድና የሚመለሱ ተጋጥሞ ከፍተኛ ያልታሰበ የመጨናነቅ ፈጥሯል። በዚህም የተነሳ እጅግ ብዙ ሰው ነው የሞተው። የእኛ ኢትዮጵያውያኖች የሞቱትን ለማስረገጥ በጣም ስንረባረብ ስንሰራ ከርመን እንደሚያውቁት እኛ ኢትዮጵያውያንና እና ሶማሌዎች እና ሱዳኖች በጣም እንመሳሰላለን፣ እንዲሁም ኤርትራውያን። ስለዚህ የሞቱትን አስክሬን በፍሪጅ ነው የሚያስገቡት። ያንን ፍሪጅ ውስጥ እጅግ በጣም ፎቶግራፎች እየተለጠፉ በጣም አድካሚ በሆነ የማጣራት ዘመቻ ሲካሄድ ቀርመዋል። እንግዲህ ብዙ ሰዎች ናቸው ለአድማጮችም ለማስረዳት ያህል ህይወታቸው ያለፈው ሰባት መቶ ስልሳ ዘጠኝ ሰዎች እንደሆኑ ነው እስካሁን የተገለጸው። ከነዚህ መሃል አስራ ሶስት ኢትዮጵያውያን እንዳሉ በምንድን ነው ያወቃችሁት? ያወቅነው የፊንገር ፕሪንት አለ አሻራ፣ ኢሻራው ሀገር ሲገቡ ኢሻራ ይወሰዳል። በዚያ መሰረት ለማረጋገጥ ችለን ለሟቾቹ ቤተሰብም ይህንኑ ሀዘናችንን በጥልቅ አሳውቀን መልእክቱን ደርሷቸዋል። ይሄ እንግዲህ በአሻራ የታወቁት ናቸው። ያልታወቁ ሌሎች ሊኖሩ ይችላሉ ማለት ነው አሁን እንግዲህ አንዳንድ አወዛጋቢ ነገሮች የሳኡዲንም አውቶሪቲ ወይንም መንግስት ኃላፊዎች እየጠየቅን ያለ ነው። ሌሎቹ ያልታወቁ እንዲሁ በጅምላ የተወሰኑ የተቀበሩ እንዳለ አንዳንድ መረጃዎች ሰምተን ስንጠይቃቸው አይ የለም፣ እያንዳንዱ ሀገር መዋጭ እኛ የመቅበር መብት የለንም፣ እየጠየቅን የሀገሩ መንግስታት ተወካዮች እያዩ ካስረገጡ በኋላ ነው የምንመልሱ እየሰጡን ነው። ያንንም ቢሆን እያጣራን እንገኛለን። ለማንኛውም የቀሰሉት ወደ ሀያ አምስት ደርሰዋል። ከነዚህ ሀያ አምስቶቹ አብዛኞቹ ሽሮ ወደ ቀያቸው፣ ወደ የቦታቸው ተመልሰዋል። የተቀሩት በህመም ላሉት ጥቂት ናቸው። እነዚህ ከሞቱትም አስራ ሶስቱ መካከል አንዳንዶቹ በቤተሰብ ፍላጎት እዛው እንዲቀበሩ በጠየቁት መሰረት ተቀብረዋል። እጅግ የሚያሳዝነው አንድ ወንድማችን ሙስሊም ቤተሰብ ባልተቤቱ ሞታ እሱ ተርፈዋል። ያው የባለቤቱም የቤተሰቦቿን ፍላጎት ለማሟላት እዚሁ ይቀበሩ ባሉት መሰረት እዛው መካ ተቀብረዋል። የብዙ ሙስሊም ምኞት በብዙ ጊዜ እዛ የተጸደቀ የተባረከ ቦታ ተብሎ ስለምታመን ሟቹን አስክሬን ወደ ሀገር ቤት የመመለስ ጥያቄ ብዙ አይመጣም። እስካሁን የገጠመን የለም። እዛው ነው የምትቀበረው። በጣም ነው የምናመሰግነው፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የውጭ ሀገር ኢትዮጵያውያን ሙስሊሞች አስተባባሪ ኢማም ሼክ ሳልሀዲን ወዚር። ለደረሰው አደጋ እናዝናለን፣ ለሟች ቤተሰቦች መጽናናትን እንመኛለን። በአጠቃላይ በሙስሊሙ ማህበረሰብ በደረሰው አደጋ የአሜሪካ ድምጽ ሬዲዮ ሀዘኑን ይገልጻል። እርስዎም ለሰጡን ማብራሪያ እናመሰግናለን። እኔም በጣም አመሰግናለሁ። ቴሄኖክ ይህን ለሰተኝ እንዳሉት እርሶም የእኛም ጸሎትና ፍላጎት የተቀሩትንም ሁሉ ሽሮ ወደ አገር ቤት በሰላም እንዲገቡ እነዛም የሞቱትን ደግሞ የሰማይ ሰማይና ብረ የተፈጠረ ፈጣሪ ጌታችን እንዲቀበላቸው ወደ ገነት እንዲዶላቸው ጸሎታችን ነው። ለቤተሰቡም ከፍተኛ መጽናናትን እንመኛለን።